አሜሪካ ድምጽ ራዲዮ ጣቢያ ነው ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ መስከረም 28 2013 ዓ ም ዝግጅታችን ጀመረ 26 ቀናት ለቀሩት የዩናይትድ ስቴትስ ምርጫ በአውራዎቹ ፓርቲዎች የታጩት የምክትል ፕሬዚደንትነት ተፎካካሪዎች ሪፐብሊካን ተቀማጭ ምክትል ፕሬዚደንት ማይክ ፔንስ እና ዴሞክራቲክ ሴናተር ካማላ ሃሪስ የትናንት እሰጣ ገባ። ይህ በሀገራችን ታሪክ በአንድም አስተዳደር ታይቶ የማያውቅ ትልቁ ውድቀት መሆኑን የአሜሪካ ሕዝብ ያየው የሚመሰክረው ነው። ፕሬዝደንት ትረምፕ ከቻይና የሚደረጉ ጉዞዎችን በሙሉ እንዲታገድ ሲወስኑ ውሳኔውን ጆ ባይደን መቃወማቸውን የአሜሪካ ሕዝብ ሊያውቅ ይገባል። በአብይ ርዕስ ይዘናቸዋል። ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ስርጭታችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። በዩናይትድ ስቴትስ ምርጫ ለምክትል ፕሬዝዳንትነት የሚወዳደሩት ሪፑብሊካዊው ምክትል ፕሬዝደንት ማይክ ፔንስ እና ዲሞክራቷ ሴኔተር ካሚላ ሃሪስ ትላንት ማታ በተከራከሩበት ወቅት የሀገሪቱ የኮሮና ቫይረስ አያያዝን በሚመለከት ግልጽ ልዩነት አንጸባርቀዋል። ሁለቱ ተወዳዳሪዎች ሶልት ሌክ ከተማ በሚገኘው ዩታ ዩኒቨርሲቲ ትላንት ማታ ባካሄዱት የዘጠና ደቂቃ ክርክር ከኢኮኖሚ እስከ የአካባቢ ጥራትና ትራምፕ ለጠቅላይ ፍርድ ቤት እንዲመረጡ ያቀረቧቸውን ዳኛ ድረስ የሚሄዱ ነጥቦችን አንስተዋል። ነገር ግን የትራምፕን በኮሮና ቫይረስ መያዝን መሰረት በማድረግ ክርክራቸው በዓለም አቀፉ ወረርሽኝ ላይ አትኩሯል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ባስታወቀው መሰረት ዩናይትድ ስቴትስ ውስጥ በቫይረሱ የተያዙ ሰዎች ብዛት 7.5 ሚሊዮን ደርሷል። ለህልፈት የተዳረጉት ደግሞ ከ211,000 በላይ ናቸው። የአሜሪካ ሕዝብ፣ በሀገራችን ታሪክ ባልታየ መልኩ ትልቅ ፕሬዚዳንታዊ አስተዳደር ውድቀት ለማየት ችሏል ሲሉ ካማላ ሃሪስ ነቅፈዋል። ቫይረሱ ምን ያህል አደገኛ እንደሆነ አስቀድመው ቢያውቁም ከሀገሪቱ ሕዝብ ደብቀውታል። ያም ሆነ ግን አሁንም ቢሆን ቫይረሱን ስለመከላከል ያወጡት እቅድ የለም በማለት ሀሪስ ነቅፈዋል። ፔንስ በበኩላቸው ፕሬዚደንት ትራምፕ ገና ከጅምሩ ከቻይና የሚገቡ አይሮፕላኖችን ማገዳቸው በብዙ መቶ ሺዎች የሚቆጠሩ የአሜሪካውያን ሕይወት ለማትረፍ ተችሏል በማለት ተከራክረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የያዝ ነው የአውሮፓውያን ዓመት። በመጪው ህዳር ወር ከማብቃቱ በፊት በአፍጋኒስታን ያሉት የአሜሪካ ወታደሮች ሁሉ ወደ ሀገራቸው እንዲመለሱ እንደሚፈልጉ ትላንት ተናግረዋል። ጥቂቶቹ በአፍጋኒስታን የቀሩት ጀግና ሴቶችና ወንዶች እስከ መጪው ገና በዓል ባለው ጊዜ ወደ ሀገራቸው መመለስ አለባቸው ሲሉ ትራምፕ ትላንት በትዊተር ገልጸዋል። በሀገሪቱ ታሪክ ረጅሙ የተባለው ጦርነት በአፍጋኒስታን ላይ የተጀመረው እንደ አውሮፓ አቆጣጠር በ2001 ዓ ም ነበር ከ19 ዓመታት በፊት ማለት ነው። የአልቃይዳ አሸባሪዎች በኒውዮርክ ከተማና በዋሽንግተን ዲሲ ያደረሱትን ጥቃት ለመበቀል ነበር ጦርነቱ የተከፈተው። የአሜሪካ ወረራ ያኔ ስልጣን ላይ የነበረውን ታሊባን ከስልጣን ለማስወገድ ችሏል። እንደ አውሮፓ አቆጣጠር መስከረም 11 ቀን በአሜሪካ ላይ የተፈጸመውን ጥቃት ያስተባበረው ኦሳማ ቢንላዲን እና የሽብር መረቡ የመሸጉት አፍጋኒስታን ውስጥ እንደነበር ይነገራል። ታሊባን በበኩሉ ፕሬዚደንት ትራምፕ የአሜሪካ ወታደሮችን እስከ ዓመቱ ማብቂያ ባለው ጊዜ ከአፍጋኒስታን ለማስወጣት ማሰባቸው በሁለቱ ወገኖች መካከል ለተደረገው የሰላም ስምምነት ይጠቅማል ሲል አሞግሶታል። ታሊባን ፕሬዚደንት ትራምፕ ያሉትን አዎንታዊ እርምጃ ብሎታል። እንደ አውሮፓ አቆጣጠር ባለፈው የካቲት 29 ለ19 ዓመታት ያህል የዘለቀውን ጦርነት ለማብቃት ሲባል ከዩናይትድ ስቴትስ ጋር የፈረመውን የሰላም ስምምነት ተግባራዊ ወደ ማድረግ ያመራል ብሎታል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በሱዳን የቀይ ባህር ክፍል ግዛት ካርቱምን ከፖርት ሱዳን ከተማ ጋር የሚያገናኘውን ዋና መንገድ ለሁለት ቀናት ያህል ዘግቶ የቆየው ተቃውሞ መሪዎች ተቃውሞው ትላንት እንዲያበቃ ማድረጋቸው ታውቋል። የሱዳን የጸጥታና የመከላከያ መማክርት ከተቃውሞ መሪዎቹ ጋር ተገናኝተው ከተነጋገሩ በኋላ ሁሉም መንገዶች፣ የነዳጅ ዘይት ተቋማትና ወደቦች ይከፈታሉ የሚል መግለጫ የተቃውሞ መሪዎች አውጥተዋል። የጸጥታውና የመከላከያው ካውንስል ከቤጃ ማህበረሰብ ጋር ተነጋግሮ ለችግር መፍትሄ እንዲያገኝ በሀገሪቱ የሉዓላዊ ካውንስል አባል ጀነራል ኢብራሂም ጃባር የሚመራ የልኡካን ቡድን ከተቃውሞ መሪዎች ጋር እንደሚነጋገር ገልጿል። ተቃውሞ የተነሳው የሱዳን መንግስትና ጁባ ያሉት የአማጽያን ቡድኖች በቅርቡ የፈረሙት የሰላም ስምምነት የእኛን መብት አይጠብቅም በሚል መሆኑ ተገልጿል። በሞዛምቢክ ሰሜናዊ ክፍል የተከሰተውና እየተበራከተ ያለው እስላማዊ ዓመፅ አራተኛ ዓመቱን እንደያዘ ታውቋል። በብዙ ሺህ የሚቆጠሩ ሰዎችን የገደለውና ከመኖሪያቸው ያፈናቀለው ግጭት ማብቂያ ያለው እንደማይመስል ጠበብት ይናገራሉ። አልሸባብ ከሶስት ዓመታት በፊት ካቦ ዴልጋዶ በተባለው ክፍለ ሀገር የመጀመሪያውን ጥቃት ካካሄደ በኋላ አማጽያኑ በሰሜናዊው ክፍለ ሀገር ግዛት ተቆጣጥሯል። የተቆጣጠሩት ግዛት ስትራቴጂያዊ የሆነ ወደብ እንደሚያካትት ተገልጿል። በርካታ መንደሮችን እንዳጋዩም ተዘግቧል። የሞዛምቢኩ አልሸባብ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ተቀጥያ ነው ተብሏል። የተባበሩት መንግስታት ድርጅት በገለጸው መሰረት ሦስት መቶ ሺህ የሚሆኑ ሰዎች በግጭቱ ምክንያት ከመኖሪያቸው ተፈናቅለዋል። ግጭቱ ከተጀመረበት ጊዜ አንስቶ ከ2000 በላይ የሚሆኑ ሰዎች ሕይወታቸውን አጥተዋል። አማጽያኑ ካቦ ዴልጋዶ ላይ በሚያደርሷቸው ጥቃቶች እየተራቀቁና አደገኛ እየሆኑ እንደሄዱ ጠበብት ገልጸዋል። ካቦ ዴልጋዶ በጋዝ ሀብት የበለጸገ ነው ተብሏል። የኮሮና ቫይረስ ዜና። በአሁኑ ወቅት በዓለም ደረጃ በኮሮና ቫይረስ የተያዙ ሰዎች ብዛት ከ36 ሚሊዮን በላይ መሆኑን ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። 36 ሚሊዮን 166 574 የሚሆኑ ሰዎች በቫይረሱ ተይዘዋል። ከ1 ሚሊዮን በላይ የሚሆኑ ሰዎች ለሞት ተዳርገዋል። በዩናይትድ ስቴትስ 7.5 ሚሊዮን የሚሆኑ ሰዎች በቫይረሱ ተይዘዋል። ሕይወታቸው ያለፈው 212 ሺህ ናቸው። በዚህም ከዓለም ቀዳሚ ቦታ ይዛለች። በበሽተኞች ብዛት ሁለተኛዋ ህንድ ናት። 6.8 ሚሊዮን የቫይረሱ በሽተኞች አሏት። በብራዚል ያሉት የኮቪድ-19 በሽተኞች በትላንቱ ዕለት አምስት ሚሊዮን ደርሰዋል። በሙታን ብዛት ብራዚል ከዓለም ሁለተኛዋ ናት። ከአንድ መቶ አርባ ስምንት ሺህ ሰዎች በላይ ሞተውባታል። ህንድ በሙታን ብዛት ሶስተኛ ስትሆን ከአንድ መቶ አምስት ሺህ በላይ ሕይወታቸውን አጥተዋል። ሪጄኔሮን የተባለው የዩናይትድ ስቴትስ ኩባንያ አንታይባዲ ተራፒ የተባለውን የኮሮና ቫይረስ መድኃኒትን የአስቸኳይ ጊዜ ህክምና ላይ ለማዋል እንዲያጸድቅለት ለምግብና መድኃኒት አስተዳደር ማመልከቻ ማስገባቱን ጠቁሟል። ፕሬዚደንት ትራምፕ በኮሮና ቫይረስ ተይዘው ባለፈው ሳምንት ማብቂያ ላይ ሆስፒታል በገቡበት ወቅት ይኸው መድኃኒት እንደተሰጣቸው ተገልጿል። በመጨረሻም የስነ ጽሁፍ ኖቤል ሽልማት አሜሪካዊት ገጣሚ ሉዊስ ግሎክ የዓመቱን የስነ ጽሁፍ ኖቤል ሽልማት አግኝተዋል። የስዊድኑ አካዳሚ ውበትን እንዳለ የሚያደምቅ የነፍስ ወከፍ ህልውናን ሁለንተናዊ ገጽታ የሚሰጥ የማይሳት የስነ ግጥም ድምፅ ሲል ኖቤል ተሸላሚዋን ግሉክን አሞግሷል። ግሉክ 12 የግጥም ስብስቦችን አሳትመዋል። ከዚህ ቀደምም የፑሊትሰር እና የብሔራዊ መጽሐፍ ሽልማቶች አግኝተዋል። እያንዳንዳቸው የኖቤል ተሸላሚዎች 1.1 ሚሊዮን ዶላር ያገኛሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መስከረም 28 2013 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ህዝብንና የፖለቲካ ቡድንን አንድ አድርጎ ከማየት በሚፈጠር የተዛባ አስተሳሰብ እየተጎዳነን ይላሉ በተለያዩ የኢትዮጵያ ከተሞች የሚኖሩ የትግራይ ተወላጆች። ያገኘው ነገር የለውም። ህዝብ ትግራይ በችግር በድህነት እየማቀቀ የሚገኝ ህዝብ ነው። ሌባ ሲሰርቅ ይፋቀራል፣ ሲካፈል ደግሞ ይጣላል። ለስርቆታቸው፣ ለሽሞታቸው፣ ለቤተሰቦቻቸው እንጂ ለእኛ ለትግሬዎች የሚረዱማ ቢሆኑ ስንት ትግሬ ነው የሚሞት ያለ? ስንት ትግሬ የትግሬ ስንት አማራ ነው የሚረገጥ ያለ? የሚታረድ ያለ? የትግራይ ብልጽግና ፓርቲ በሀገሪቱ የተለያዩ ከተሞች ውስጥ ከህዝብ ጋር እየመከረ ነው ዘገባዎች አሉ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና የዲሞክራቲክ ፓርቲ እጩ የካሊፎርኒያዋ ሴኔተር ካመላ ሃሪስ ትናንት ረቡዕ ምሽት ላይ ዩታ ግዛት ሶልትሌክ ሲቲ ውስጥ ክርክር አካሂደዋል። ፕሬዚደንት ዶናልድ ትራምፕ እና ሌሎችም የዋይት ሃውስ ባለስልጣናት ለኮሮና ቫይረስ በመጋለጣቸው ምክንያት ራሳቸውን ለይተው ባሉበት ወቅት በተካሄደው በዚህ ክርክር ዋነኛውን ትኩረት ይዞ የነበረው የአስተዳደሩ የኮቪድ-19 ወረርሽኝ አያያዝ እንደነበረ ታይቷል። ማይክ ኦሱሊቫን ከሎስ አንጀለስ ያጠናቀረውን ዘገባ ቆንጅታ እየታቀርበዋለች። ፕሬዚደንቱ ቀዳማዊት እመቤቲቱና ሌሎችም የዋይት ሃውስ ባለስልጣናት በኮሮና ቫይረስ የመያዛቸው ዜና በሰፈነበት በዚህ ድባብ ውስጥ ስፋት ባላቸው ጉዳዮች ዙሪያ የተካሄደ ክርክር ሆኖ አምሽቷል። የዲሞክራቲክ ፓርቲ ዕጩ ምክትል ፕሬዚደንት ሴኔተር ካመላ ሃሪስ ፕሬዚደንት ትራምፕ ለወረርሽኙ እየሰጡት ያለውን ምላሽ በውድቀት የተሞላ ብለውታል። The American people have witnessed what is the greatest failure of any presidential administration. ይህ በሀገራችን ታሪክ በአንድም አስተዳደር ታይቶ የማያውቅ ትልቅ ውድቀት መሆኑን የአሜሪካ ሕዝብ ያየው የሚመሰክረው ነው። የለም አሉ ማይክ ፔንስ ሲመልሱ፣ ትራምፕ ጥር መጨረሻ ላይ ቫይረሱ ከተቀሰቀሰባት ከቻይና በሚገቡ ተጓዦች ላይ ገደብ በማድረጋቸው የስርጭቱን መጠን ዝግ አድርጎታል። ፕሬዝደንት ትረምፕ ከቻይና የሚደረጉ ጉዞዎችን በሙሉ እንዲታገድ ሲወስኑ ውሳኔውን ጆ ባይደን መቃወማቸውን የአሜሪካ ህዝብ ሊያውቅ ይገባል። ትረምፕ የኮሮና ቫይረስ ምርመራ እንዲጠናከር፣ ክትባቱም እንዲሰራ አጥብቀው አበረታተዋል ሲሉ ፔንስ ተከራክረዋል። ካመላ ሀሪስ ፕሬዝደንቱ ክትባቱ ቶሎ እንዲወጣ መግፋታቸው ላይ ጥያቄ አንስተዋል። If the doctors tell us that we should take it, I'll be the first in line to take it. Absolutely. But if Donald Trump tells us I should that we should take it, I'm not taking it. Stop playing politics with people's lives. The reality is that we will have a vaccine, we believe, before the end of this year. የሰውን ህይወት ለፖለቲካ መጠቀሚያ ማድረጉን ያቁሙ። ክትባቱን ይህ ዓመት ከማብቃቱ በፊት እናገኛለን ብለን እናምናለን። ሐቁ ያ ነው። የኮቪድ-19 ወረርሽኝ ኢኮኖሚውን አዳክሞታል። የዲሞክራቲክ ፓርቲው እጩ ካመላ ሀሪስ ችግሩ የጀመረው ከወረርሽኙ በፊት ነው በማለት ተከራክረዋል። ከቻይና ጋር የሚካሄድ የንግድ ጦርነት በሚባለው ሶስት መቶ ሺህ አሜሪካውያን የፋብሪካ ሰራተኞች ስራ እንዲያጡ ተደርገዋል ያልሆነውን አሉ። ምክትል ፕሬዚደንት ፔንስ ባጸፋው፣ ከቻይና ጋር በምናደርገው የንግድ ጦርነት ተሸነፍን። ጆ ባይደን እኮ ፈጽሞ አልተዋጋቸውም። ጆ ባይደን ላለፉት በርካታ አስርተ ዓመታት የቻይናን ኮሚኒስት ፓርቲ ደጋፊ ሆነው ነው የኖረው። ለሁለቱም አስቸጋሪ የነበረው ጥያቄ በቅርቡ ያረፉትን የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግን ቦታ እንዲይዙ በፕሬዝደንት ትራምፕ የታጩት ወግ አጥባቂዋ ዳኛ ኤሚ ኮኒ ባረት ጉዳይ ነበር። የኤመሪ ዩኒቨርሲቲዋ የፖለቲካ ሳይንስ ምሁር አንድራ ግሊስፒ እጩ ምክትል ፕሬዚደንት አብሮት የሚወዳደረውን እጩ ፕሬዚደንቱን የሚጎዳ ስህተት ከመፈጸም የመቆጠብ ኃላፊነት ያለበት መሆኑን ያስታውሳሉ። And I think that they largely succeeded in doing no harm. Now, Vice President Pence is in a different position because he's part of the incumbent administration. Um, and so he has to answer for um, the failures and the successes of of of the Trump administration. People don't vote for vice presidents, they vote for presidents. But this year it's different. You have the oldest candidates ever. You've got one candidate who is the incumbent, the president ዲ ከነዚህ ሁለት እጩ ምክትል ፕሬዝደንቶች አንደኛው ፕሬዝደንቱ ስልጣን ላይ ያሉ ህይወታቸው ቢያልፍ ወይም ኃላፊነታቸውን መወጣት የማይችሉበት ደረጃ ላይ ቢደርሱ ስልጣን ለመረከብ ዝግጁ ሆነው መገኘት አለባቸው። ይህ ሀቅ ታዲያ ከወዲሁ በአንዳንድ የአገሪቱ ክፍሎች ድምጽ እየተሰጠ ባለበት በአሁኑ ወቅት ብዙዎች መራጮች በከባድ ኃላፊነት እያሰላሰሉት ያለ ጉዳይ ነው። አመሰግናለሁ። ቆንጅት። ከአሜሪካ ድምፅ መጽሄት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሄት ይቀጥላል። በቤኒሻንጉል ጉሙዝ መተከል ዞን ዳንጉር ወረዳ የሚንቀሳቀሱ ሽፍቶች ጉዞ ላይ የነበሩ አስራ አራት ሰዎችን ገድለዋል ሲል የክልሉ ጸጥታና ሰላም ግንባታ ቢሮ አስታውቋል። ከሟቾቹ አንዱ ቻይናዊ መሆኑም ታውቋል። በአስራ አራት የታጠቁ ሽፍቶች ላይ እርምጃ መወሰዱን እና ሁለቱ በመንግሥት ጸጥታ አስከባሪዎች መያዛቸውን የቢሮው ኃላፊ አቶ ጋሹ ቱጋስ ገልጸዋል። አኮር መልካ ተጨማሪውን ይዟል። በቤኒሻንጉል ጉሙዝ መተከል ዞን ዳንጉር ወረዳ ውስጥ የሚንቀሳቀሱ ሽፍቶች በጉዞ ላይ ነበሩ የአስራ አራት ሰዎች ህይወትን እንዳጠፉ የክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አስታወቁ። ሽፍቶቹ ግለሰቦቹን የገደሉት በዳንጉር ጉብላክ በሚባል ቦታ ሲሆን ግድያው የተፈጸመው ከትናንት ወዲያ መሆኑን አቶ ጋሹ ዱጋስ ገልጸዋል። ወደ ዳንጉር አካባቢ በዙ ስሙ ጉብላክ ቀበሌ የምትባል ቦታ ነው። ይህም ችግር ባልታስበ ሁኔታ በሀያ አምስት ከአሶሳ ተነስቶ የሪዝም ማመላለሻ ወደ ብልበል ጉዞ ላይ ያለ በተፈጠረው ችግር መንገድ ላይ ቆታ አካባቢ እንዲያድሩ ተደርጎ ነበረ። በቦታው የነበረው ጸጥታ ኃይል ይህንን ድርጊት ቀድሞ ለመከላከል ለምንድን ነው ያልቻለው? መኪናው ገብቶ የተመታውን ኦፕሬሽን ላይ ያለ ነው ስራ እየተሰራ ሳለ አሁን የገቡ በት በመሀል እዚሁን ሁዳ ጥቃት አይደርስም ነበረ። እንቅስቃሴም ጭምር ገብሰን ነበረ፣ እንዳይንቀሳቀስ ስራ እየተሰራ ስለሆነ መስመር ላይ የማቅጣት ጠላት ሲመታ ከቦታ ቦታ ይንቀሳቀሳል፣ ይበትናል፣ ጥንቃቄ ያድርጉ ያልን ነው። በመሀል እርሱ ሲገቡ ለዚህ ችግር ሰለባ የሆኑ በፈጣ ላይ ገብቶ ነው። እንግዲህ ይሄን ጥቃት የደረሰው በአስራ አራት ዜጎች ላይ ነው። አስራ አራት ውስጥ ያው አንዱ የውጭ ዜጋ ነው። በግሉ መኪና ነው እንግዲህ አሁን እሱ ፊት ለፊት ስለነበረ እሱም ተምቶ እዛ ቤቱ ወዲያውኑ ሁኔታ ነው ያለች ምን ሰው ቆስሎ አሁን ሆስፒታል ሕክምና ላይ የሚገኙ ጓደኛ የጸጥታ ኃይል ግን ባደረጉ ድርብርብ ቀሪ ሰዎችን ማትረፍ ችለዋል። የሟቾቹን እና የቆሰሉ ሰዎችን ቁጥር ከፓዌ ሆስፒታል ለማረጋገጥ ያደረግነው ጥረት አልተሳካም። የመንግስት ጸጥታ አስከባሪዎች ሽፍቶቹ ላይ እርምጃ ሲወስዱ ሁለት ተማርከዋል ብለዋል ኃላፊው። ሽፍቶቹ ሲገለገሉበት የነበሩ የተለያዩ የጦር መሳሪያዎችም ተይዘዋል ብለዋል አቶ ጋሹ። ሽፍታው አስራ አራት ነው የተመጣ አስራ አራት ሰው አጠቃላይ ወደ አስራ አምስት መሳሪያ ነው። የጥቃት ፈጻሚዎችን ምክንያት በተመለከተ የቤኒሻንጉል ጉሙዝ ክልል ጸጥታና ሰላም ግንባታ ቢሮ ኃላፊ ገልጸዋል። ክስቶቹ ያው የሚታወቁ ነው፣ እውነት አይነት እንቅስቃሴ ነው የሚያሳዩ ከመጀመሪያ መነሻቸው ያው ከሱዳን አድርጎ የክልሉ ተወላጅ ሆነ ተደራጅተው የመጡ ኃይል ናቸው። ወደ ህዝቡ ከገቡ በኋላ ነው ግን ወጣቶችን በማስማራት በማሳመን በርካታ ቁጥር የያዘ ሰዎችን በራሳቸው ጊዜ እየተንቀሳቀሱ እያስታቀቁ ይህን ጥቃት የሚያደርሰው እ አሁን በርከት ያለ ቁጥር አሁን አገኘ እዚህ ያሉ ተወላጆች ናቸው መነሻቸው ግን አድርጎ ከሱዳን ነው ስልጠና አድርጎ ወስዶ መጦ ወደ ሀገር ውስጥ ገብቶ ይህን ጥቃት የሚያደርሱ አሰልጣኙ ማን ነው ለምንድን ነው የሚያሰለጥ ናቸው አሰልጣኙ እንግዲህ ማወቅ አልቻልም ያው ዙሮ ዙሮ በሚዲያም በሶሻል ሚዲያም የሚሰማቸው ነገሮችም አሉ በመረጃ የሚታወቁ አሉ እዛ በተሰባች አሁን እነዚ ከያዝናቸው ሰዎች ከዚህ ውስጥ ለአብነት አሁን ከአይር ትግሬ ከዚህ በፊት ቀደም ብለ የዚ ክልል ተወላጅ ሆኖ አመራር ሆኖ ሲሰራ የነበረ ሰው ምን ጠርሻ ላይ መንግስት ክደው ወደ ሱዳን የገባ በአሁኑ ሰዓት ዜግነቱን ቀይረው ሱዳናዊ ሆኖ የሚሰራ ነው። እንግዲህ እሱ በሰጠው ተልእኮ ይህን ተልእኮ የሚፈጽሙት የእሱ ነው። እዛ ቁጭ ብሎ ሱዳናዊ ሆኖ ይሄን ፍላጎታቸው ምንድን ነው? ምንድን ነው የሚፈልጉት? ፍላጎታቸው አሁን እንግዲህ በግልጽ እንደ መንግስት የገልጽልን ነገር የለም። በአጀንዳነት እኛ የሸፈትንበት ምክንያት ይ ይ ነው ወይ መልካም አስራት ችግር ስላለ ትልዱ ላይ የጠይቅነው አልተመለስን ብሎ ያን ነገር ያለም ለጊዜ ሁ አሁን እነሱ ጥቃት ከሚያደረሱት ጥቃት በሻገር ላይና በግልጽ ለመንግስት ቀርቦ ይሄ ነው ችግራችን ብሎ የገልጽልን ነገር የለም። በአሁኑ ጊዜም በአካባቢው ስለሚታይ የጸጥታ ሁኔታ አብራርተዋል። አቶ ጋሹ አሁን እንግዲህ የተጀመረው ስራ ተስፋ ሰጪ ነው። በመከላከያ ስራዎቹም የወስዶ ያለው እርምጃ እንግዲህ አሁን ጥሩ ነው። አሁን ሽፍታዎቹ ያሉበትን ቦታ እየተጠና አሁን በኦፕሬሽን ማጽዳት ስራ እየተሰራ መራሩ ጎን ለጎን ደግሞ የህዝቡ ህዝቡ ግንኙነት ስራ ህዝብን በማሳምን በማወያየት የመከላከሉ ስራ ላይ ከእንደዚህ አይነት ድርጊትም እጃቸው ያሉ ወጣቶችም ሰባት ክለ ወደዛ እንዲመለሱ ከማድረግ አንጻር የተሰራ ነው። የደ ሀይሉ በበቂ ሁኔታ በሚባል አሁን ኦፕሬሽን ስራ እያከናወኑ ስለሆነ የሚታዩ የሰላም ማረጋጋት እና አንጻራዊ ሰላሞች እንዳሉ ነው። በቤኒሻንጉል ጉሙዝ መተከል ዞን በተለያዩ ወረዳዎች ባለፉት ሁለት ሶስት አመታት ውስጥ ሽፍቶች በተባሉ የታጠቀው ኃይሎች ሲደርስ በነበረው ጥቃት የበርካታ ንጹሃን ዜጎች ህይወት መጥፋቱ ይታወሳል። ከዚህም የተነሳ በዞኑ የአስቸኳይ ጊዜ አዋጅ ታውጇል። ጥቃቱን መከላከል አልቻሉም የተባሉ ከወረዳ እስከ ክልል ስልጣን ላይ የነበሩ ከአርባ በላይ አመራሮች ከስራ እንዲነሱ የተደረገውን ባለፈው ሳምንት ውስጥ ነው። ለአሜሪካ ድምፅ ናኮር መልካ ካምቦ። ይህ በእንዲህ እንዳለ በቤንሻንጉል ጉምዝ የተለያዩ ወረዳዎች ለሚንቀሳቀሱ ታጣቂዎች እድሜ የሰጣቸው የአካባቢው መልክዓ ምድር እና የክረምቱ ወቅት ነው ብለዋል የክልሉ የብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ይስሐቅ አብዱል ቃድር ለአሜሪካ ድምፅ በሰጡት ቃል በመከላከያና በፀጥታ በጸጥታ አስከባሪዎች ከሚገደሉና ከሚማረኩ ታጣቂዎች ተገኘ ያሉትን መረጃ የጠቀሱት አቶ ይስሐቅ በተከታታይ ለተፈጸሙት ጥቃቶች የጉምዝ ህዝቦች ዲሞክራሲያዊ ንቅናቄንና ህወሀትን ተጠያቂ አድርገዋል። አቶ ይስሐቅ አብዱልቃድርን በስልክ ያነጋገረው እስክንድር ፍሬው ነው። በመከላከያ አባላት ተገደሉ ያሏቸውን አስራ አራት ታጣቂዎች ጨምሮ ለሀያ ስምንት ሰው ህይወት መጥፋት ምክንያት የሆነውን ከትናንት በስቲያ የተፈጸመውን ጥቃት ከሚያብራሩበት ይጀምራሉ። የጸጥታ ሁኔታ ጥሩ ስላልሆነ እና መከላከያ ከፊት ከጸረ ሰላም ኃይሉ ጋር ጦርነት ላይ ስለነበረው በዛው ቀን መኪና እንዳይንቀሳቀስ የሚል ኮማንድ ፖስቱ ውሳኔ አስተላልፎ ነበር ሳኔ ሲተላለፍ ያው ጫፍ ላይ ያለው ጉባ ላይ ያለው ፌ መከላከያና ፌዴራል ፖሊስ መረጃ ተሰጥተዋል። እዚህ ግልገል በለስ አካባቢ ያለው እንደዚሁ መረጃ ተሰጥተዋል። ይሄ መኪና በመሀል እዛ ቆታን ባይን አይሲካ የሚባለው አካባቢ ላይ ነው ያደረው። ጉባን አልፎ መረጃውና የመስማት አልቻሉ አጋጣሚ ነው። መሀል ላይ የነበረው መኪና ነው ህዝብን ይዞ ውጊያ እያደረጉ ባለበት ሰዓት ነው መኪናው መጥቶ የገባበት። ከዛ በኋላ እንደዚህ ሽፍቶች ደግሞ ወርቀለቀም እያደነ ስለነበረ እየሸሹ መንገድ ላይ ጥቃት አልፋ አድርሶ ነው ያለፉት። የህዝብ ማመላለሻ ነው መኪናው የህዝብ ማመላለሻ ነው። አንድ ሚኒባስ ነበረ፣ እንደገና ደግሞ ሌላ ኤሲሲር ነበረ። ሁለት መኪናዎች ናቸው የነበሩት። ወደ አንድ ስራ አራት ሰው ያው ህይወቱ ወዲያው ያለፈው ስምንት ሰው ደግሞ ቁስለኛ ነበረ ኦልሬዲ ወደ ፓዌ ሆስፒታል ተወስዶ አሁን ህክምና በመስጠት ላይ ነው ያለው ፀረ ሰላም ሀይሉም ሄዱም በወቅቱ በዛው ቀን አስራ አራት ጠላት ነው የተገደለው ሁለት ነው የተማረኩት በኋላም ጀምሮ ያው በርካታዎቹ በየጫካ እየገደሉበት ሁኔታ ነው ያለው አሁን እየደመሰሱበት ሁኔታ ነው እስከዛሬ ድረስ አሁን ጫካ ለጫካ መከላከያ ህዝብም ተደራጅቶ መልቀም ስራ እየተሰራበት ሁኔታ ነው ያለው ግን ጠቅላላ ባለ መልኩ መረጃው እስካሁን የገመገመውና ሚዲያ ላይ የወጣው በአንድ ቀን የተከናወነ የተደመሰሰው አስራ አራት ሰው ህይወታቸውን ማለፉን እና የፀረ ሰላም ኃይሉ ሁለት መማረካቸውን ነው የተገለጸው እንጂ ሌሎቹም አሉ። በሁሉም ወረዳ አካባቢ እነዚህ ጫካ ለጫካ እነዚህ የሸፈቱ ፀረ ሰላም ኃይሎች እየተደመሰሰበት ሁኔታ ነው ያለው። አሁን አካባቢን የማጽዳት ስራ ትኩረት ሰጥቶ እየሰራበት ሁኔታ ነው ያለው። አጠቃላይ መከላከያ ሰራዊትም፣ የፌዴራል ፖሊስም፣ ክልሉ ልዩ ኃይልም አጠቃላይ በጋራ ተቀላጭተው ነው ይህ ስራ እየተሰራ ያለው። መንገዱን ራሱ በዛሬው ቀን አሁን የመኪና እንቅስቃሴ ጀምረዋል። መጥፈ ጉባ ድረስ ከጉባ ደግሞ እስከ ግልገል በለስ ከተማ ድረስ ሙሉ በሙሉ መንገዱን ጠርንፎ ይዟል። ስለዚህ የህዝብ እንቅስቃሴም ተጀምረዋል። ያኔ የነበረው ክስተት መረጃ ባለመገኘታቸው ነው ሹፌሮቹ በመሀል መጥተው የገቡት። ለስንት ቀን ነበር የተዘጋው? መንገዱ ዝግ ነው የተባለው ለስንት? መከላከያ ኦፕሬሽን ላይ ስለነበር ወይም ጥቃት እያደረገ ነው። ሀያ ስድስት ና ትናንትና ሀያ ሰባት አይደለ፣ ሀያ ሰባት በዚህ ሁለቱ ቀን ነው የነበረው። ዛሬ አሁን ሙሉ እንቅስቃሴ ጀምረዋል። አቶ ይስሐቅ ጥቃቱን የፈጸሙት እነማን ናቸው ብለው ይጠይቃሉ ብዙ ሰዎች። እንግዲህ ጥቃት ተፈጸመ ሲባል የመጀመሪያው አይደለም በቤንሻንጉል ጉሙስ ክልል በተለይ በመተከል። ማን ናቸው እነዚህ ጥቃት አድራሾች? ከዚህ ቀደም ተመሳሳይ ጥቃት ከፈጸሙት ጋር ተመሳሳይ ኃይል ነው ይህን ጥቃት እያደረሰ ያለውን በተከታታይ የደረሱ ጥቃቶችን እነዚህ ጥቃት የሚፈጽሙ ኃይሎች ያው በዶኩመንት ደረጃም የያዝ ነው። እነሱ በራሳቸው መንደበት የሚናገሩ ግልጽ የሆነ የተልዕኮ ይዞ የሚንቀሳቀሱ ቡድኖች ናቸው። አብዛኛው የጉሙዝ ወጣቶች ላይ ያነጣጠለ ነው። እነዚህ ወጣቶችን ማልሚለው በተለይ እዛ መተከል ዞን በኢንቨስትመንት እርሻ ስራ ላይ የተሰማሩ በርካታ ባለሀብቶች ነበሩ። ከዚህ በፊት እነዚህ ባለሀብቶች ያው ትክክለኛ ስራ ላይ ያሉታሉ። አንዳንዶቹ ደግሞ ጠላት ተልኮ እነዚህ ወጣቶችን ለቀን ስራ በተለያየ መልክ መኪናት እያደረጉ ወደ ጫካ እየወሰዱ እዛው ስልጠና ሰጥቶ በመሳራ አስታጥቆ ነው። በተለይ ጎሆዲን ብሎ የሚባል አንድ የተመኳካሪ ፓርቲ ነበረ በዛ ክልል ውስጥ ያ ፓርቲ የጉሙዝ ህዝብን መሰረት አድርጎ የሚንቀሳቀስ ፓርቲ ነው። እነዚህ ወጣቶች አብዛኛው እጃቸውም ያገኘ ነው። ሲገደሉ ከኪሳቸውንም እያገኘ ያለ ነው። ዚህ ድርጅቱ ነው ተልዕኮም ሰጥቶም እየሰራ ያለው። በሩጭ በኩልም እንደዚሁ በተመሳሳይ የቲፒልስ ተልዕኮ ፈጻሚ ናቸው። ቲፒልስ ኤጎዲን የሚባለው ድርጅት መቀሌ ላይ የፌዴራሊስት ኃይል ተብሎ እዛ ተጠርቶ በተለያየ ጊዜ ኦሪንቴሽን ሰጥቶ እየለቀቀበት ሁኔታ ነው ያለው። በተደጋጋሚ ነው ፌዴራሊስት ኃይሎች ተብሎ መቀሌ ሄዶ ሲሳተፍ ነበረ ያ የተሰጠው ተልእኮም ጭምር ነው መጥቶ እዚ ክልል ላይ በሰዎች እንዳይረጋጉ በተለይ ታላቁ ኢትዮጵያ ዳሴ ግድብ አካባቢ ያለው ማህበረሰብ እንዳይረጋጋ አብሮ እንዳይኖር በተለያየ መልክ ግጭት እንዲፈጠር የማድረግ ስራ እየተሰራ ያለው ተጨባጭ መረጃውም በዶኩመንት ደረጃም ከራሳቸው አንደበትም የተናገሩ ያለው ይሄ ነው። አንዳንዶቹ ባለማወቅም በቀን ስራ ምክንያት ለኢንቨስተ ቀን ስራ ነው ይሄን ነው ከዛ ከይን በኋላ ነው ይሄ ተልኮ የተሰጠን የሚል የሚያነሳሉ ወጣቶቹ። ስለዚህ ይሄ ጸረ ሰላም አይል ተልኮውን ይዞ ከመጣ በኋላም የራሱን ህዝብ ላይ ጥቃት ሲፈጽም ነበረ። ብዙ ጉሙሶችም ሞቷል። እዚ አካባቢ የሚኖረው ሌሎችም በርካታ ብሄር ብሄረሰቦች አሉ። የአማራ ተወላጆች አሉ። የሸናሻ ብሄረሰብ ተወላጆች አሉ። የኦሮሞም አሉ፣ የጉሙዝም አሉ። አብሮ ነው የሚኖረው እዛ አካባቢ። መተከል አካባቢ ያለው ማህበረሰብ በጣም ስብጥሩ ብዛሃነት ያለው ህዝብ ነው ያለው። እነዚህ ፀረ ሰላም ኃይሎች ግን ይሄ እናንተ የምታደርጉት ድርጊት ትግል አይደለም የሚለው ሀይል በየትኛውን ብሄር የየትኛውን ወገን ይሆን ይገላሉ ስለዚህ ብሄር ተኮር አልነበሩም ጥቃቶቹ። እስካሁን እስከዛሬ ደስ ያለ አልነበሩም። አንዳንድ ሶሻል ሚዲያ ላይ ማንነትን መሰረት ያደረገ ነው ብሎ ደግሞ ነገሩን የሚያባብሱ አሉ። ነገር ግን ተጨባጭ መረድ ላይ እያየን ያለ ነው። በርካታ ጉሙሶች የተቀበሩበት ሁኔታ አለ። የራሱ ብሄር እንደገና ሽራሻውም የተቀበረ አለ አማራውም የኦሮሞ እዚ አካባቢ ያለው ማህበረሰብ መንግስት ጉሎ ወገን በተለይ ደግሞ ሰላም የሚፈልግ ሀይል በእነሱ ዘንድ ተቀባይነት የለውም። ባገኙት አጋጣሚ ለመግደል ጥረት ያደርጋሉ። ጊዜውም ክረምት ከመሆኑ ጋር በተያዘ የቶፖግራፊ በጣም አስቸጋሪ ነው። ዛው ያሴ ግድብን ተከትሎ በለስ ወንዝ የሚባል አለ፣ አባይ ወንዝ አለ። ያንን ተከትሎ ሸረቁም ተከትሎ ነው ጥቃት ለመፈጸም ጥረት የሚያደርጉ። በአሁኑ ሰዓት ግን አጠቃላይ መከላከያ ኃይሉም የክልሉ ሰረት ሽምቅ ኃይልም እንደዚሁም ፌዴራል ፖሊስም በልዩ ሁኔታ በሁሉ መከታቻ ህዝብም ከራሱ የነጠለ በራሱ ተደራጅቶ ህዝቡም እነዚህ ሰዎች ላይ ዲያ የወሰደበት ሁኔታ ና ያለው በኝ አካባቢው። አቶ ይስሐቅ እንግዲህ ተደጋግመዋል። አሁን ጥቃቱ እርስም እንደሚያውቁት በተለይ በመተከል አካባቢውን በተደጋጋሚ ነው ጥቃት የተፈጸመው። ይሄኛው ጥቃት ደግሞ እንግዲህ ከፍተኛ የመንግስት ባለስልጣናት በምክትል ጠቅላይ ሚኒስትር ድመቀ መኮንን የሚመራ ቡድን፣ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማጆር ሹም፣ የሰላም ሚኒስትሯ፣ ሌሎችም ያል የፖሊስ ኮሚሽነሩን ያካተተ ቡድን አካባቢውን ከጎበኘ በኋላ በኋላም ደግሞ እንግዲህ በተለይ አምስት ወረዳዎች በኮማንድ ፖስት ስር እንዲስተዳደሩ ውሳኔ ከተላለፈ በኋላ እየተፈጸመ ነው አይደለም? ይሄ ጥቃት ምንድን ነው ያስቸገረው? እንግዲህ ይሄ ሁሉ የፌዴራል መንግስት ትኩረት ካለው እነኚህ ከፍተኛ ባለስልጣናት መጥተው ጎብኝተው በኮማንድ ፖስት ስር እንዲስተዳደሩ አምስቱ ወረዳዎች ከተወሰነ በኋላ እንዴት እንደዚህ አይነት ክፍተቶች ሊፈጠሩ ቻሉ ብሎ ይጠይቃል። ምንድን ነው ዋስትናው ከዚህ በኋላ ስላለመፈጸሙ ሲሉ የሚጠይቁ ሰዎች አሉ። ምንድን ነው በዚህ ላይ ያለው አስተያየት? ትክክል ነው። እዚህ መተከል አካባቢ ያለው ጉዳይ በጣም ውስብስብ የሆነ ችግር ነው ያለው። ያው አንድ አመት በላይ ነው የጸጥታ ችግር የቆየው። በጣም የተወሳሰበ ነገር ነው፣ በፌዴራል ደረጃም ከፍተኛ ትኩረት ተሰጥቶ ድጋፍ የተደረገበት እንዳልከው ሁሉም አካባቢ ያንዳንዱን የህዝቡን ደህንነት መጠበቅ አለበት የሚል ህዝብ ጋር ውይይት አድርጎ የተፈናቀሉትን ድረስ ሄዶ አይቶ ነው የሄዱት። ይሄ ከተደረገ በኋላ አሁንም የፌዴራል መንግስት ትኩረት ሰጥቶ በከፍተኛ አመራር ጭምርም ድጋፍ እየተደረገ እኛም ቢሆን አሁን እዛ ማይቀሎኝ ነው ከአንድ ጋር እያወራ ያለው በቁጭ ብለን የሲሉ ከፍተኛ አመራር ከምክትል ፕሬዚዳንቱ ጀምሮ፣ ከፓርቲ ትፈት ጠላፊ ጀምሮ፣ ሌሎች ካቢኔ አባላትን ጀምሮ ያንዳንዱ ቀበሌ ወረዳም እየገባን እየሰራንበት ሁኔታ ነው ያለው። ነገር ግን እነዚህ ጸረ ሰላም ሀይሎች ወይም ሽፍታ የምንላቸው ልጆች በዋናነት አካባቢው ከድንበር ጋር በተያያዘ ጉዳይ አለ። ከሱዳን ጋር በቀላሉ ጫካ ለጫካ ሰርጎ ይገባል። ቦታ ከማመጡ በጣም አስቸጋሪ ነው። እዛ አካባቢ ያለ ሰው ነው የሚያውቀው። እዛ ውስጥ ገብቶ አንድ በአንድ ላይ ቅመ ለመጭረስ በጣም አስቸጋሪ ነው። አሁን ክረምቱ ስለሆነ ማለት ነው። የእኛ ህዝብ ደግሞ የእርሻን የሚሰራ ንጽዋኑ ህዝብ ደግሞ በየጫካው ይንቀሳቀሳል። ብቻውን ለኑሮውን ለመቀየር ሲባል ማለት ነው፣ በቀላሉ ተጋላጭ የሚሆንበት እድል ነው ያለው። ስለዚህ ይሄ በጣም በቀላል የሚታይ አይደለም። አሁንም እየሰራን ያለ ነው። እኛ ሌላ ሰዎች እያንዳንዱ የክልሉ አመራር በሙሉ ከልቡ ይህን ህዝብን የማዳን ስራ መስራት አለበት ብሎች ጫካ ገብቶ አመራር ደረጃ በአንድ ጊዜ ግደልቻ ወደ አርባ አምስት አመራር ባለፈው ከሀላፊነት አንስተናል። በዛው ልክ ደግሞ ጠቆማ የደረሰው ወደ አስራ አምስት የሚሆኑ አመራሮች ቁጥጥር ስር ውሎ አድርገናል። አርባ አምስት ውስጥ ነው አስራ አርባ አምስት ውስጥ አስራ አምስቱ ቁጥጥር ስር ውሏል። በአንድ ጊዜ የወሰነ ውሳኔ ነው እንጂ በየቀኑ የሚናግዳቸዋሉ የሚታሰሩ አሉ። እሱን ተደምሮ አይደለም። አሁን ከፖሊስ አካላት country. ይስሐቅ አብዱልቃድር የቤንሻንጉል ጉሙዝ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ፣ በጣም አመሰግናለሁ በአሜሪካ ድምጽ ሬዲዮ አድማጮች ስም። እሺ፣ እኔም አመሰግናለሁ። አመሰግናለሁ አቶ ይስሐቅ አብዱልቃድርን እና እስክንድርን። ለታጣቂዎቹና እነርሱ አባል ለሆኑበት ፓርቲ ድጋፍና ተልእኮ ይሰጣል በሚል ከተወነጀለው ህወሀት ምላሽ ለማግኘት ያደረገው ጥረት አለመሳካቱን እስክንድር ገልጿል። ህወሀት በተለያዩ ጊዜዎች የቀረቡበትን ተመሳሳይ ወንጀላዎች ሲያስተባብል መቆየቱ ይታወሳል። ተከታዩ ዘገባ ወደ ምዕራብ አፍሪካ ይወስደናል። ከወታደራዊ አገዛዝ ወደ ሲቪል አስተዳደር እየተሸጋገረች ያለችው የማሊ ዕጣ በምዕራብ አፍሪካው ሳህል ቀጠና ያለውን የሰላም እና መረጋጋት ሁኔታ እንደሚወስን የተናገሩት የዩናይትድ ስቴትስ ልዩ መልእክተኛ ፒተር ፋም ሰሞኑን በአካባቢው ጉብኝት አድርገዋል። መጪው ምርጫ ተስፋ ሰጪ ቢሆንም በርካታ ስራዎች መሰራት እንዳለባቸውም ፋም አሳስበዋል። አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ ዝርዝሩን ይዟል። ደረጃ ደስታ ያቀርበዋል። ባሳለፍነው ሰኔ ማሊ ከፍተኛ ቀውስ ውስጥ ገብታለች። ለተቃውሞ የወጡ በአስር ሺህ የሚቆጠሩ ሰዎች ጎዳናዎችን አጥለቅልቀዋል። የተንሰራፋውን ሙስና፣ የኢኮኖሚ አለመረጋጋትና እየተባባሰ የሄደውን የሰላም እጦት በመቃወም ነው ተቃዋሚዎቹ ወደ አደባባይ የተመሙት። ወደ ስፍራው ያቀኑት የዩናይትድ ስቴትስ ልዩ መልእክተኛን ጨምሮ እዚያው ማሊ ውስጥና በውጭ ያሉት የምዕራብ አፍሪካ አካባቢ ባለስልጣናት አደጋው ሊከሰት እንደሚችል ሲያስጠነቅቁ ቆይተዋል። ይሁን እንጂ ቀውሱ በአስር ዓመት ውስጥ ለሁለተኛ ጊዜ ነሐሴ 18 የተከሰተውን ወታደራዊ መፈንቅለ መንግስት እንዲፈጠር አድርጓል። ብዙም ደምሳ ፋስስ የተካሄደው መፈንቅለ መንግስት ፕሬዚደንት ኢብራሂም አቡባከር ኪታን አስወግዷል። አዲሱ ወታደራዊ አስተዳደርም ምርጫ በማካሄድ ስልጣኑን እንደሚለቅ አስታውቋል። ከዚያን ጊዜ አንስቶ የምዕራብ አፍሪካዊቷ ማሊ በፖለቲካ የለውጥ እንቅስቃሴ ውስጥ ትገኛለች። ጊዜያዊ ፕሬዝደንቱ ባህናዳዋ ማሊን በሲቪል አስተዳደር የሚመራ ጊዜያዊ ሽግግር መንግስት ቢያቋቁሙም ቁልፍ ቁልፍ በሆኑ ቦታዎች ግን ከፍተኛ ወታደራዊ ሹማምንቶችን አስቀምጠዋል። ይህን ያስተዋሉት የዩናይትድ ስቴትስ ልዩ መልእክተኛ ጄ ፒተር ፋም ይህ ለማሊና ጎረቤት ሀገሮች እጅግ ወሳኝ ወቅት መሆኑን ተናግረዋል። ፋም የተለያዩ ባለስልጣናትን ለማነጋገር ክልሉን ባለፈው ሳምንት የጎበኙ ሲሆን ምርጫው በ18 ወራት እንዲደረግም አሳስበዋል። በዚህ ሳምንት ከጋዜጠኞች ጋር በስልክ ባደረጉት ውይይት እንዲህ ብለዋል ከሽግግሩ መንግስት ባለስልጣናት ጋር ባደረግኩት ስብሰባ የሽግግሩ መንግስት ከምንም ነገር በፊት የመጀመሪያውን ትኩረቱን ማድረግ ያለበት ለምርጫው ተገቢውን ዝግጅት በማድረግ መሆኑን አስገንዝብ ያለሁ። በተመሳሳይ ሁኔታም የህብረተሰቡን ደህንነት መጠበቅና ሌሎች ቅድሚያ ሊሰጣቸው የሚገባቸውን የማሻሻያ ተግባራት ማከናወን ይኖርበታል። እነዚህ በህዝቡ ዘንድ ያሉትን ቅሬታዎች፣ ሙስና፣ የሰብአዊ መብት ጥቃትና መከላከልን የአልጀርስ ስምምነትን እንዲሁም በማሊ ሰላምና እርቅን ማምጣትን ያካትታሉ። እነዚህን ችግሮች ካላስወገዱ ፖለቲካዊ አለመረጋጋቱ ሊመለስ ይችላል። ፋም ከዚህም ጋር ተያይዞ በአካባቢው እየጨመረ የመጣው የሽብርተኝነት ጥቃትም አሳሳቢ መሆኑን ይናገራሉ። ለበርካታ ዓመታት የተባበሩት መንግስታት የሰላም አስከባሪ ጦርና የዩናይትድ ስቴትስ ኃይሎች ብዙ ቢሊዮን ዶላር የጠየቀውን የአካባቢውን ሰላም ማስከበር ተልዕኮ ሲወጡ መቆየታቸውን ገልጸዋል። የፕሬዝደንት ትራምፕ አስተዳደር የተልእኮውን አዋጭነት በመጠየቅና ፋይዳውንም በማሳነስ በአፍሪካ የበጀትና የወታደሮች ቁጥር እንዲቀነስ ገፋፍተዋል። ልዩ መልእክተኛው ፋም በማሊ የመፈንቅለ መንግስቱ ከተደረገ በኋላ በአካባቢው የደረሰ ከባድ ችግር ወይም የተበተነ ነገር ተከስቶ እንደሆነ ተጠይቀው ነበር። እንዲህ ብለው መለሱ Owing to ongoing activities by the United Nations peacekeeping mission, እስካሁን ያልተከሰተም እንደሚመስለኝ ያ የሆነው አንድም የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ጂ አምስት ከሚባለው ግብረ ኃይል ጋር በሚያደርገው እንቅስቃሴ የተነሳ ነው። በዚህ ሳቢያ በአካባቢው ምንም ጥቃት አላየንም። በእርግጠኝነት ግን ዓይናችንን ላፍታም ቢሆን ሳንከድን አካባቢውን በንቃት እየተከታተልን ሲሆን አደጋው ግን እንደቀጠለ ነው። ስለዚህ ታዲያ የሳህልን አካባቢ የሚያረጋጋው ነገር ምን ሊሆን ይችላል? ተብለው የተጠየቁት ፋም ለዚህ የማያወላዳ ምላሽ አለኝ ይላሉ። በአካባቢው የተንሰራፋውን አክራሪና የሽብር ቡድን መጠራረግ አንዱ ነው። በሁሉም የመንግስት ተቋማት ማሻሻያዎችን ማድረግ ያስፈልጋል። የሲቪል አስተዳደርን የሚያመጣውን የነሐሴ 18ቱን ምርጫ ማድረግም አማራጭ የለውም። ባጭሩ፣ ፋም እንደሚሉት የመንግስት መሪዎች ለዜጎቻቸው ጥያቄዎች በቀጥታ መልስ በመስጠት ተጠያቂ የሚሆኑበትን ጊዜያቸው ሲደርስ ከስልጣን የሚሰናበቱበትንና የሰብአዊ መብትን የሚያከብሩበትን ስርዓት ማምጣት ወሳኝ መፍትሄ ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ወደ ተከታዩ ዘገባ እንሸጋገር። በመንግስት ጸጥታ አስከባሪዎች እንግልት እየደረሰብን ነው ሲሉ የምዕራብ ሸዋ ዞን ግንደበረት ወረዳ አንዳንድ ነዋሪዎች ስሞታ አሰምተዋል። መንግስት ኦነግ ሸኔ እያለ የሚጠራቸው ታጣቂዎች ሁለት የመንግስት ታጣቂዎችን ጠልፈው መውሰዳቸውና በኋላም አንዱን መግደላቸው እየደረሰብን ነው ለሚሉት እንግልት መነሻ መሆኑን ይናገራሉ። የወረዳው ጸጥታ ጽሕፈት ቤት በነዋሪዎች የቀረበውን ቅሬታ በተመለከተ መረጃ እንደሌለው ገልጿል። የክልሉ ጸጥታ ቢሮ ጉዳዩን እያጣራ መሆኑን አስታውቋል። ፀሐይ ዳምጠው ዝርዝሩን ይዛለች። በምዕራብ ሸዋ ዞን ግንደበረት ወረዳ ቀሬ ዶቢ የሚገኙ አንዳንድ ነዋሪዎች ናቸው። ከመስከረም 222013 ጀምሮ በመንግስት ጸጥታ ኃይሎች እንግልት እየደረሰባቸው እንደሆነ የተናገሩት መንግስት ኦነግ ሸኔ በማለት የሚጠራቸው ታጣቂዎች ሁለት የመንግስት ምልሻዎችን ከአካባቢው ጠልፎ መውሰዳቸውን ተከትሎ ለጅምላ እንግልት መጋለጣቸውን ነው ያስረዱት። ከዕለት ተዕለት ስራና ኑሯችን እየተንገላታን ነው ሲሉ ለአሜሪካ ድምፅ ተናግረዋል። የግንደ በረት ነዋሪ የሆኑት አቶ በቀሌ ጉተማ የወረዳው ፖሊስ፣ የጸጥታ ዘርፍና አስተዳዳሪው የቀበሌውን ህብረተሰብ በአንድ ትምህርት ቤት ውስጥ በማጎር ሲያንገላቱ ነበር ይላሉ። የግንደ በረት ነዋሪ የሆኑት አቶ ቱሉ ጉታ ሰሞኑን በቀሬ ዶቢ ቀበሌ ነዋሪዎች ላይ እየደረሰ ነው ያሉትን ችግር አብራርተዋል። ቀሬ ዶቢ ላይ አመት ያለፈ ጀምሮ እስከዛሬ ችግር ነው ያለ። ህዝብ ይዞ ከትምህርት ቤት ውስጥ አንድ ላይ ተሰብስቦ እዚህ ታች በረሃ ላይ የሆነ ሽታለ እንደ እስከምላወጣ እናንተ ያውጡም ብሎ ማታም ቀንም፣ ቀን ፀሐይ፣ ማታ ውርጭ፣ ወንበር የለውም፣ ልብስ የለውም፣ አብላ አይገማም ገላ ሰው ይደበድባል። እስከ አሁን እስከ ዛሬ ማለት ነው። እንኳን ወደ ቤተሰብ አልተገባም። ከበረሃ ብዙ ህዝብ ነው ሽፍታ አለ። ከብቶችን አሁን ንብረት ላይ ተቆና ግቡ ብሎ አሁን ግርግር ይሄዷል። እስር ቤት የለውም። ዝም ብሎ ተሰብስቦ ትምህርት ቤት ውስጥ ማለት ነው። ዝም ብሎ አዝቅምቶ ፀሐይ መታል፣ ውጭ መታል። ከዛ ትናንትና ሄድና ሽፍታ ፍለግ ብሎ በረሃ ወርዶ ነበረ። አሁን ቤት ገብቶ ነበረ። እንደዛ ነው። ሰው አይጓዝም፣ መንገድ ላይ አይጓዝም፣ ቤት አይገኝም። እህል ከብት ተጨርሰዋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ አመራር አባል የሆኑት አቶ ደስታ ድንቃ በህብረተሰቡ ላይ እየደረሰ ነው ያሉትን እንግልት እንደሚከተለው ይገልጻሉ። በምዕራብ ሸዋ ዞን በግንደበረት ወረዳ የታጠቁ የመንግስት ኃይሎች እዛ ቀበሌ ሰፍረው ነው ያሉት። ቀበሌው ያሉትን ሴቱን፣ ወንዱን ጨምሮ ሁሉንም ለስብሰባ ጠርተዋቸው ነበረ። ለስብሰባ ከጠሯቸው በኋላ እስከ አስራ ሁለት ካቆዩዋቸው በኋላ ሴቶቹን በአስራ ሁለት ሰዓት ለቀዋቸው ነገ በጠዋቱ ተመልሶ እንዲመጡ ነግረዋቸው ይለቋቸዋል። ወንዶቹም ደግሞ እዛው ቀሬዶግዱ ትምህርት ቤት የሚባለው ትምህርት ቤት ውስጥ ያሳደሯቸው። እንደገና በሀያ አራትም እንደዚሁ ቀንቀን ሴቶቹም ወንዶቹም በሙሉ እንዲመጡ ተደርገው እዛ ይውላሉ። ማታ ማታ ላይ ደግሞ ሴቶቹ የለቁና ወንዶቹን እዚያው ያሳደሯቸዋል። አንድ የመንግስት ታጣቂ በሬ አንድ ሰው ባለፈው ጊዜ የታጣቂዎች ተወልደዋል የሚባል እሱን ፈልጉ፣ እዛ ወደ በረሃ ወደ ወይነ ደጋ ወደ ቆላ ሄዳችው ይህንን ሰውዬ ፈልጉ አምጡ ብለው ለቀቋቸው ማለት ነው። በዚሁ መሰረት ገበሬዎች ስራቸውን ትተዩ በዚህ ሰዓት የስራ ሰዓት ነው። ለገበሬዎች የሚያርሙበት ምርታቸውን የሚሰበስቡበት። ከዚህ እንግዲህ ወደ በረሃ ነው፣ ራጥሩን ባለፍተው ነው አሉ። ከዚ ቦታው እየተጠራሩ ገበሬዎች ወደ ቆላ ወደ በረሃ የሄዱ። ከህብረተሰቡ በተነሳው ቅሬታ ላይ ምላሽ የሰጡት የወረዳው ጸጥታ ጽፈት ቤት ኃላፊ አቶ ጆን አባ ተከታዩም ብለዋል። ፖሊስን ጠይቁ። የጸጥታ ኃይል ከሆነ እንጂ አርሶ አደር እንዴት አድርጎ ነው ሽፍታን የሚፈልገው? እኔ የማውቀው ነገር የለኝም። ሂዱና ፈልጉ ብዬ ያሰማራሁትም የለም። ይህ አይመለከተኝም። ይህ ለእኔ አዲስ ነገር ነው። ነዋሪዎቹ በማንገላታት አስቸግሮናል ሲሉ የጠቀሱት የወረዳው ፖሊስ መልስ ለመስጠት ፍቃደኛ አልሆነም። የምዕራብ ሸዋ ዞን ግንደበረት ወረዳ አስተዳዳሪ አቶ ተስፋ በዳኔ በበኩላቸው ከወረዳው ነዋሪዎች ለተነሳው ቅሬታ የሚከተለውን መልስ ሰጥቶናል። ሚሊሻን አኩመጀት ምኖለሰመኒ ሂደተኒ ረን እንዳልሽው ሚሊሻ በታጣቂዎች ተጠልፎ መወሰዱ ትክክል ነው። ይህንን ደግሞ ህብረተሰቡ ከመንግስት አካል ጋር ተወያይቶ ከመካከላችን ሰው ተጠልፎ እንዴት እንኖራለን ብሎ መፈለግ አለብን ያለው ህብረተሰቡ ራሱ ነው። እኛ እንደ መንግስት አካል ህብረተሰቡ ብቻውን መሄድ የለበትም ብለን እንደ ጸጥታ ዘርፍ ሚሊሻዎችን ጨምረንላቸው አብረው ለመፈለግ ሄዱ። እናም ከተጠለፉ ሁለት ሚሊሻዎች መካከል የአንዱን አስክሬን አግኝተው የቅብር ስነስርዓቱ ተፈጽሟል። ያለው እውነት ይሄ ነው እንጂ እንደተባለው መንግስት ሰውን አያፍንም። አሁን እየተካሄደ ያለው ጉዳይ የህብረተሰቡን ሰላም እና ደህንነት አስተማማኝ ለማድረግ ከተለያዩ የህብረተሰብ ክፍል ጋር ውይይት እየተካሄደ ነው እንጂ ሌላ ነገር የለም። የኦሮሚያ ጸጥታ ቢሮ ጉዳዩን እያጠራ መሆኑን የቢሮ ኃላፊ አቶ ጅብሪል መሐመድ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ በምሁራንና በፖለቲካ ድርጅቶች ያልተገባ የስልጣን ሽሚያ የኢትዮጵያ ህልውናና የህዝቡ ሰላም አደጋ ላይ ወድቋል ይላሉ ደሴ፣ ኮምቦልቻ እና ሐይቅ ከተሞች ውስጥ የሚኖሩ የትግራይ ተወላጆች። የትግራይ ብልጽግና ፓርቲ ዛሬ ደሴ ከተማ ውስጥ በጠራው ስብሰባ ላይ የተሳተፉት የትግራይ ተወላጆች ህዝብንና የፖለቲካ ቡድንን አንድ አድርጎ ከማየት በሚፈጠር የተዛባ አስተሳሰብ እየተጎዳነን ብለዋል። መስፈን አራጌ ተጨማሪ አለው። ዛሬ በወሎ ዩኒቨርሲቲ መሰብሰቢያ አዳራሽ በተካሄደው ውይይት የተሳተፉ አስተያየት ሰጭ እንደገለጹት በስልጣን ላይ ለመቆየት ሀሊያም ወደ ስልጣን ለመውጣት በሚደረግ ሽሚያ ምሁራንና የፖለቲካ ድርጅቶች ለህዝብ ሰላም መታወክ፣ ለአገር አንድነት መናጋት ምክንያት እየሆኑ ነው። በአጉል የስልጣን ሽሚያ አገሪቷ ታምሳለች። አማራ ትግሬ እየተባባለ እየተጋደሉ ያለ የተቋስ ስለ በቃ በጠቅላላ ዶክተር መስፍን ያወሩት ነብሳቸው ይማርና ትክክል ተናግሮት በስመ ዲሞክራሲ እየተባለ ህዝቡ መነገጃ ነው። አስተያየት ሰጪዎቹ በተዛባ መልክ የትግራይን ህዝብ ከህወሀት ጋር አንድ አድርገው የሚፈርጁ ሰዎች እንዳሉ ጠቁመው ይህም ለማህበራዊ መገለልና ላልተገባ ፍረጃ እንደዳረጋቸው አስረድተዋል። በአንጻሩ ህወሀት የመረጣቸው ጥቂቶች እንጂ እኛ እንደ ህዝብ ተጠቃሚ አይደለንም ብለዋል። የትግራይ ህዝብ ብዙ የረገፈ የሞተ ነው። ግን መብቱ ያልተጠበቀለት ልጆች ሶስት አራት ገብሮ በልመና በችግር የሚኖር ህዝብ ነው። እኛ ወንድሞ ቤታችንም ገብረናል፣ ቆስለናል፣ ሙተናል። በብሔር ብሔረሰብ አንድነት ሁነን ነው መስዋዕትነት ስንከፍል የነበረ ሳንለያይ እስተናቅፋ ስተቋራ ስተከዓብት ስተከረን፣ ስንት ምን ቁጥር ስፍር የለውም። ሀያ ስምንት ዓመት ተሰራ ገዙ፣ ምንም ጥቅም ለትግራይ ግን የለም። በማን ሰበብ ነው? እዚህ ቀደም ወንድሞቻችን የትግራይ ተወላጅ ወርቃቸው ንብረታቸው የተዘረፈ የተቃጠለ ፎቋቸው የተቃጠለ በማን ነው? በእነሱ ሰበብ አይደለም። በማን በሽታ ነው? ምን ጥቅም አገኘ? አሁንም በኢትዮጵያ አውነት ነ እንጂ በብሔር አናምንም። ህወሀት ቢታገል አንዲት ነገር ያገኘው ነገር የለውም። ህዝብ ትግራይ በችግር በድህነት እየማቀቀ የሚገኝ ህዝብ ነው። ሌባ ሲሰርቅ ይፈቀራል፣ ሲካፈል ደግሞ ይጣል ለስርቆታቸው ለሽሞታቸው፣ ለቤተሰቦቻቸው እንጂ ለእኛ ለትግሬዎች የሚረዱማ ቢሆኑ ስንት ትግሬ ነው የሚሞት ያለ? ስንት ትግሬ ትግሬ ስንት አማራ ነው የሚረገጥ ያለ? ያለ የፖለቲካ ድርጅቶች መለዋወጥ ኢትዮጵያንና ኢትዮጵያዊነትን አይለውጥም ይላሉ ተሰብሳቢዎቹ። ሶስት መንግስት ማየታችን ነው ይሄ ያለ ነው። የሰማይ መንግስት ብቻ ነው የማይለወጥ እንጂ የምድብ መንግስት ሊለወጥ፣ ኢትዮጵያ አትለወጥም። ኢትዮጵያ አንድ ናት። ምን ጊዜ በኢትዮጵያዊነቴ ይኮራለሁ። ቤቴ ውስጥ ብትመጡ ኦሮሞ አለ፣ አማራ አለ፣ ትግሬ አለ፣ የተለያየ ብሔረሰብ አለ። በኢትዮጵያዊነታችን ኮርተን እንደ ድሮ ሳንገነጣጠል፣ እንዴ አንድ ተልባ እኮ አንድ አቅማዳ ላይ ቢቀመጥ አምስት ስድስት ቀዳዳ ካለው ባዶ አቅማዳ ነው የሚይዘው። ስለዚህ መለያየት ጥሩ ስላልሆነ ሰላም ነው የምንፈልገው። በህብረት እንኖራለን። በቃ መገለጣጠል አንፈልግም። ኢትዮጵያዊ ነን። በተለይ ወሎና አካባቢው ለሰጣቸው ፍቅርና አክብሮት ተሰብሳቢዎቹ ምስጋናቸውን አቅርበዋል። የትግራይ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ ነብዩ ስሆል ሚካኤል ውይይቱ ጠቃሚ ቁም ነገር የተገኘበት እንደነበር ተናግረዋል። ከተሰብሳቢው የተነሳውን ማሳሰቢያ ተገቢ ነው ብለውታል። አንዳንድ የራሳቸው ጥቅም የጎደለባቸው የህዝብን መጠቀሚያ በማድረግ አገር የማመስ የህዝብ አብሮነትን የማደፍረስ ስራ ላይ መሰማራት የለባቸውም። ከድርጊታቸው የሚቆጠቡ ከሆነ መልካም ይሆናል፣ ካልሆነ ደግሞ መንግስት ሰላምና የህ ና የአገር ደህንነት እውን የማድረግ ስራውን ሲሰራ ከህዝቡም ያገኘ ነው ምክር እና ጥሪ ይህንን ነው። መንግስትም በዚህ ደረጃ ስራውን የሚሰራ ነው የሚሆነው። ህዝብንም ከፖለቲካ ፓርቲ ጋር ጨፍልቆ በማየት የሚፈጠርን አድሎና መድሎ አውግዘዋል። ይህን ለማስተካከልም ይሰራል ብለዋል። ህዝብና ፓርቲ የተለያዩ ናቸው የሚል ሀሳብ በሰፊው ተንጸባርቀዋል። መሆንም ያለበት እሱ ነው። ነገር ግን አሁንም ያ ኋላ ቀር አስተሳሰብ ውስጥ ያሉ ጥቂት ግለሰቦች እነዚህ ግለሰቦች መምከር አለብን ማስተማር አለብን። የማይማሩ የማይ የሚመለሱ ከሆነ ደግሞ ህጋዊ የሆነ እርምጃ በመውሰድ የሰለጠነ ፖለቲካ ኢትዮጵያ ውስጥ እንዲያብብ የማድረግ ስራ መስራት አለብን። የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴኤታ ዶክተር ሙሉ ነጋ በተሳሳተ መረጃ የህዝብን አብሮነት የሚያውኩ እንቅስቃሴዎች እንደሚስተዋሉ አልደበቁም። በተዛቡ መረጃዎችና ትርክቶች የሚፈጠረውን ችግር ማስወገድ የሚቻለው ደግሞ የጋራ ሀገራዊ አስተሳሰብ ሲጎለብት እንደሆነ አመልክተዋል። በኢትዮጵያ ውስጥ ጥሩ ጥሩ የሆኑ እሴቶች አሉ። ህዝቡ አብሮ የሚኖርበት የሚከባበርበት በጣም መልካም መልካም የወንድማማችነት ስሜት ሞቶች አለባቸው። ሰው እንደ ሰው እንዲያስብ ማድረግ ያስፈልጋል። አንድ ሰው የቱም ቦታ ሀገሬ ነው ብሎ በህግና ብሎ ሰላም መንገድ መስራት የመንቀሳቀስ ስርዓት እንዲመጣ ትምህርት ተቋማት ይህን በተለይ ወጣ ድሮ ምክንያታዊ አሁን እንዲሆን በመረጃ እንዲያምን የማድረግ ስራ በጣም ተገቢ ነው። የተሳሳቱ ትርክቶችን በማስተካከል ስህተቶችን በማድረግ የነበሩን ደግሞ ጥሩ ጥሩ ሀብቶች እና እሴት ደግሞ በማጎልበት ያው አገርን ወደ ተሻለ ልማት ሰላም፣ ብልጽግና ማሻገር ነው። ስለዚህ ይሄ የሁሉም ባለድርሻ አካላት ርር ይፈልጋል። ግጭት ከጦርነት የሚመጣ ውጤት የለም። ተሰብሳቢዎቹ ባወጡት ባለአምስት ነጥብ የአቋም መግለጫ የትግራይ ሕዝብ በኢትዮጵያ አንድነት አይደራደርም፣ ቀጣዩ ሀገራዊ ምርጫ ሰላማዊና ዴሞክራሲያዊ እንዲሆን የበኩላችንን እናበረክታለን የሚሉ ሀሳቦችን ሰንዝረዋል። ተመሳሳይ ውይይት በድሬዳዋ ከተማ የተካሄደ ሲሆን መድረኩ የትግራይ ተወላጆች በሀገሪቱ ውስጥ ስላለው የለውጥ ሂደትና ተግባራዊ እንቅስቃሴዎች ግንዛቤ እንዲያገኙ ያስቻለ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር አብርሃም በላይ ገልጸዋል። የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራህ የፌዴራሉ መንግስት ከትግራይ ክልል መንግስትና ምክር ቤት ጋር ምንም አይነት ግንኙነት ማድረግ እንደማይችልና ግንኙነት ማቋረጡ የበጀት ጉዳዮችንም እንደሚያካትት መግለጻቸው ይታወሳል። ግንኙነቱ ሊቀጥል የሚችለው በቀበሌና በከተማ ደረጃ ካሉ ህጋዊ ተቋማት ጋር እንደሚሆንም ተጠቁሞ ነበር። በዚህ ዙሪያ አፈጻጸሙ በምን መልክ ሊካሄድ እንደሚችል የተጠየቁት ሚኒስትሩ የአፈጻጸም ዝርዝሩ እየተሰራ መሆኑን አመልክተዋል። መሰረታዊ ጉዳዩ መንግስት ግንኙነት የሚያደርገው ህጋዊ ከሆነ አካል ብቻ ነው። እንዴት ነው የሚፈጸመው? የሚለው እየተሰራ ነው ያለው ዲቴይል አለበት እያንዳንዷ ግንኙነት እንዴት ነው የምትሆነው? እንዴት ነው ቁጥጥር የሚደረግበት? እንዴት ነው የሚደርሰው ማኔጅስ እንዴት ነው የሚደረገው የሚለው ዲቴይል እየሰራ ነው። እሱን ይፋ እናደርጋለን ስንጨርስ። በመንግስት ደረጃም እየሰራ ስለሆነ ማለት ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። ለረጅም ጊዜ ስናቀርበው የነበረ የደሞዝና ጥቅማ ጥቅም ጥያቄ የክልሉ መንግስት ምላሽ ሳይሰጥ ቆይቷል ሲሉ ትግራይ ክልል ውስጥ የሚገኙ አቃቢያነ ሕግ ለአሜሪካ ድምፅ በሰጡት አስተያየት ቅሬታቸውን ገልጸዋል። በክልል ደረጃም ነፃ የሆነ የጠቅላይ አቃቢ ሕግ ተቋም ሊቋቋም እንደሚገባ አሳስበዋል። በጉዳዩ ላይ ምላሽ የሰጡ የክልሉ የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ የደሞዝ እና የጥቅማ ጥቅም ጥያቄን ለመፍታት ለክልሉ መንግስት የመክፈል አቅም የሚከብድ መሆኑን ጠቁመው ጉዳዩ ግን ለመንግስት ቀርቦ እየታየ ነው ብለዋል። ነፃ ተቋምን አስመልክቶም የፍትህ ቢሮ የመንግስት አካል መሆኑን አስታውሰው በግልጽ ለመንግስትና ለህዝብ ወግኖ የሚሰራ ተቋም ነው ብለዋል። ሙሉጌታ አጽባህ ተጨማሪ አለው። ስማቸው እንዳይገለጽ የፈለጉ በትግራይ ክልል በአቃቢ ህግ ሙያ የተሰማሩ እንደተናገሩት የደሞዝና የጥቅማጥቅም ጉዳይ ለብዙ ጊዜ ጥያቄ የነበረና እስካሁንም ምላሽ አልተሰጠውም ብለዋል። ዳኞችና አቃቢያን ህግ ካሁን በፊት ተመሳሳይ ደሞዝና ጥቅማጥቅም ይሰጣቸው የነበረ ቢሆንም ከባለፈው ሐምሌ ወር ጀምሮ ለዳኞች ብቻ ጭማሪ በማድረግ ልዩነት በክልሉ እንዲፈጠር ተደርጓል በማለት ክልል ትግራይ የሚገኙ ዳኞች ጥቅማጥቅም ሆነ ደሞዝ ጭማሪ አድርገዋል በፍትህ ቢሮ በኩል ደግሞ የተደረገ ነገር የለም። ግን ከዚህ በፊት ሲደረግ የነበረው በተመሳሳሊ ሙያ የምንገኝ አካል ስለሆነን ተመሳሳሊ የሆነ ጥቅማጥቅምና ደሞዝ እንዲኖር የተደረገ ቆይተዋል ማለት ነው። በአሁን ሰዓት ግን ልዩነት ተፈጥሯል። በአቃቤ ህግና በዳኛ ልዩነት የተፈጠረብን ስለሆነ እንደገናም ደግሞ ተጨምሮ የነበረው 2008 ስለነበረ ከዛ በኋላ የተደረገ ጭማሪ የለም ያ ጭማሪ አለመኖሩ ደግሞ ከአሁን ያለው ሀገራዊና ክልላዊ የኢኮኖሚ ግሽፈቱ ተያይዞ እንትኑስ እያደረገብን ስለሆነ ከዛ አንጻር ነው ጥያቄያችንን እያቀረብን የምንገኘው። ሌላ ስማቸው እንዳይገለጽ የፈለጉ አቃቤ ሕግ በተደጋጋሚ ለትግራይ ክልላዊ መንግስት ጥያቄው ቢቀርብም ምላሽ አልተሰጠም ብለዋል። ይህን ነገር ምላሽ ማግኘት አልቻለም እስካሁን ማለት ነው። ያን መሰረት አድርገን ባለፈው ሰኞ ወይም ደግሞ መስከረም ሀያ አምስት የስራ ማቆም አድማ ለማድረግ ሙሉ አካባቢ ህግ በሚባል መልኩ ጥሪ አድርገን በተወሰነ ደረጃም ያንን ተግባራዊ አድርገን ነበር። ግን ያን በማድረጋችን የሚጎዳው መንግስት ሳይሆን መላ ህዝባችን ስለሆነ እኛም የተሰጠን ኃላፊነትና አድራ ለህዝባችን ስንል ህዝባችን ገብተን ሰርተናል። ግን ያንን በሂደር ያቆየ ነው ያራዘም ነው ነው እንጂ በአጠቃላይ የተው ነው ነገር አደለም። በክልሉ ከአምስት መቶ ሀምሳ በላይ አቃቢያን ህግ እንዳሉም ተናግረዋል። በአስቸኳይ ምላሽ እንዲሰጠው ከጠየቁት ደሞዝና ጥቅማ ጥቅም በተጨማሪ በትግራይ ክልል ነፃ የጠቅላይ አቃቢ ህግ ተቋም በማቋቋም የፍትህ ስርአቱ ለማጠናከር መሰራት አለበት ብለዋል። ከማንም መንግስት ተጽዕኖች እንዳይኖሩ ራስን ችሎ ሙያ በጠበቀ መልክ እንዲሰራ ለማድረግ ታስቦ የሚቋቋም ተቋም ነው ማለት ነው። ግን ይህ ደግሞ አሁን ኃላፊዎች በካቢኔዎች የሚደረጉ ስብሰባ ቤት ምክር የወረዳው የሚደረጉ ስብሰባዎች ተሳታፊ የሆኑ በሙያቸው ላይ እዛ ላይ እየተጠመዱ አንድ አንድ ይሄ ችግር ነው። ሁለተኛም ደግሞ ያው በአስተዳደር በኩል የምትጠመድ ከሆነ እኛ ሙያ ስለሆነን መንግስት የሚልህም ደግሞ ልትፈጽም ትችላለህ ማለት ነው በሙያህን ግን ምንም ነጻ ትካል ከሆንክ ግን እንደነዚህ አይነት ነገር የምትከላከልበት መንገድ የለብህም። አባል ከሆንክ መንግስት የሚሰጥህን መደቦች ሁሉ ሕጋዊነታቸው ሕጋዊ ያልሆኑትም ልትፈጽም ትችላለህ። ነጻ የሆነ የጠቅላይ አቃቢ ሕግ ተቋም ከተቋቋመ የፍትህ ስርዓቱ ከማጠናከር በተጨማሪ የአቃቢያን ሕግ መብትም ለማስከበር ያግዛል ሲሉ ተናግሯል። አንድ ተቋም በፋይናንስም አሰራርም ነፃ መሆን ያለበት ስለዚህ፣ እኛ ሙያችን ነፃነት ይፈልጋል። ስለዚህ የምንሰራው ነገር በበጀት ካልተደገፈ፣ በሰው ኃይል ካልተደገፈ፣ በአጠቃላይ ደግሞ በላይ ያሉ አመራሮችም ብርጅት አባላት ናቸው። አባላት ይቻላሉ ማዕከላዊ ኮሚቴ የህዝብ ኢትዮጵያችን ክሬት አባላት ስለሆኑ ቅን ያሰጠው የሚሰሩት ለ ድርጅታቸውና ለወከላቸው ድርጅት ነው ብለን እናስባለን። የአቃቢያን ህግ ጥያቄ አስመልክቶ ለትግራይ ክልል ፍትህ ቢሮ ኃላፊ አቶ አማኔል አሰፋት የደሞዝና ጥቅማ ጥቅም ጥያቄው እኛም አምነንበት ጥናት በማድረግ ወደ መንግስት አቅርበነዋል። ሆኖም ግን ባለው የክልሉ መንግስት የመክፈል አቅም የሚከብድ ነው ብለዋል። የአቃቢ ህግና ዳኛ ደሞዝና ጥቅማ ጥቅም ከ1985 ዓ ም ጀምሮ እኩል ይከፈል የነበረ ነው። በዛ መቀጠል አለበት የሚል የፍትሐዊነት ጥያቄም የምንቀበለው ነው በ ማለት አቶ አማንኤል ገልጸዋል። ማዕረ ክኮን ኣለዎም ዳያን ኣቃብቲ ሕግን ዝብል ይቕበሎ እዩ እታ ንእሽተይ ዝኸበደቶ ንመንግስቲ ኣብዚ እዋን ትግራይ መንግስት ዳኞችና አቃቢያን ህግ እኩል መሆን አለባቸው የሚል ይቀበለዋል። ትንሽ ለትግራይ መንግስት የከበደው በኢኮኖሚ ዘርፍ እየተሰራ ያለውን ሴራ አለ። በዚህ ደግሞ ለአቃቢያን ህጉ አዲስ ጥቅማጥቅምና ደሞዝ ለመክፈል አቅም ያጥረኛል እያለ ነው። ሆኖም ግን ጉዳዩ በመንግስት በጥልቀት እየታየን የሚገኘው ነው ያሉት። በተቋማዊ ነጻነት ምላሽ ሲሰጡም የፍትህ ቢሮ የመንግስት አካል ነው፣ በግልጽ ለመንግስትና ለህዝብ ወግኖ የሚሰራ ተቋም መሆኑ በብዙ ሀገራት የሚሰራበት አሰራር ነው በማለትም ምላሽ ሰጥተዋል። መንግስት ወኪል ገብራ ወኪሉ የፍትህ ቢሮ የህዝብና የመንግስት ወኪል ሆኖ ወንጀል ይከሳል። የፍትሐ ብሔር ጉዳይም ይከሳል። ስለዚህ የህዝብና የመንግስት ውግንና አለው። የመንግስት ውግንና ሲኖረው ግን ተራ ጠበቃ ሆኖ አይደለም። ህግ መሰረት የሚያደርግ ህግ ሲጣስ፣ ህዝብና መንግስት ወግኖ ይከሳል። ለመንግስት ይህንን የሚጠቅመው ብሎ ህግ እንዲወጣ ያደርጋል። ስለዚህ ከአስፈጻሚው የመንግስት አካል የምትለየው አይደለም። ሶስተኛ ወይም አራተኛ የመንግስት አካል የምትለውም አይደለም ነው ያሉት በወረዳዎች የሚገኙ የፍትህ ጽህፈት ቤት ኃላፊዎች የወረዳ ካቢኔ አባል መሆን እሳቸውም አመራሩ ከሙያዊ ጉዳዮች ይልቅ በአስተዳዳራዊ ስራዎች እንዲጠመድ ስለሚያደርግ ብለው እንደማይደግፉት ገልጸው ሆኖም ግን የክልሉ ምክር ቤት የፍትህ ስርዓቱ በወረዳ ካቢኔ እንዲገመገም ብሎ የወሰነው በመሆኑ መቀበል ግድ ይላል ሲሉ ተናግሯል ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ገቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ፣ በትዊተር፣ በኢንስታግራም እና በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። አባችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። በአሃዱ ራዲዮ 94.3 ላይም ስርጭቶቻችን አየር ላይ እንደዋሉ ከሰኞ እስከ አርብ በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐዬ ዋና አዘጋጅ ትዝታ በላቸው። እኔም እያስተናገድኳችሁ ያለሁት ሶሎሞን አባተንን እስከ ምሽቱ አራት ሰዓት ይቀጥላል ዝግጅታችን።

Thank you. የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም ሳስተናግዳቸው የቆየሁት ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። እባኮ እባኮ ራሱን መጠበቅ አይዘናጉ። ኮሮና ቫይረስ ሁልጊዜ አጠገቦና እላዮ ላይ አለ። ማንንም አይመርጥም። ራስዎን ይጠብቁ፣ ህሊናውን ያንቁ፣ ይጠንቀቁ። ሰላም ጤና ይስጥልኝ። በደህና ደር Thank